አምና የአድዋን በዓል ያከበርነው አቶ አንዳርጋቸው ጽጌን ጨምሮ አብዛኛዎቹ የነፃነት ታጋዮች፣ ጋዜጠኞች፣ አክቲቪስቶች፣ የተፎካካሪ ፓርቲ አመራሮችና ደጋፊዎች በማረሚያ ቤቶች በግፍ ታፍነው ከፍተኛ ሰቆቃ ሲፈጸምባቸው በቆዩበት የግፍ አገዛዝ ቀንበር ስር ነበር ያሉት በጀርመን የኢትዮጵያውያን የውይይትና የትብብር መድረክ ሊቀመንበር አቶ አፈወርቅ ተፈራ። ዘንድሮ ግን በህዝባዊ ትግልና በለውጥ አራማጁ ኃይል የተቀናጀ ጥረት አንጻራዊ የዴሞክራሲ የለውጥ ስርዓት ውስጥ አገሪቱ በምትገኝበት ታሪካዊ ወቅት ባሉ መ ከበሩ ልዩ እንደሚያደርገው ተናግረዋል። የአድዋውን አኩሪ ገድል እዚህ በውጭ ለተወለዱ ልጆቻቸው በማስተማር በማንነታቸው እንዲተማመኑ፣ በታሪካዊ ገድላቸው እንዲኮሩ፣ ነፃነታቸውን እንዲጠብቁ፣ ህዝባቸውን እንዲወዱና አንድነትና ህብረት ያለውን ፋይዳም እንዲገነዘቡ በማድረጉ ረገድ ትልቅ ጠቀሜታ እንዳለው አስተባባሪዎቹ ገልጸውልናል። አሁን የተጀመረው ለውጥ ከገጠሙት ተግዳሮቶች ወጥቶ ይበልጥ ስኬታማ እንዲሆን ህዝቡን በአንድነት በማስተባበር ረገድም እንዲህ አይነቱ መድረክ የጎላ ጠቀሜታ እንዳለውም ተገልጿል። በጋሻው ጉርሙ ይባላለሁ። በጋራ የተሻለ መስራት እንችላለን። ልዩነታችንን በመፍታት ወደፊት መራመድ እንችላለን። በመሰባሰብ ትርፍ ይኖረናል የሚል መልእክት ያዘ ነው። ይህንን እንግዲህ በወጣቶች በልጆቻችን ደግሞ ማሻገር የምንችለው ይሄ የእኛ ኩራት ብቻ ሳይሆን የጥቁሮች ኩራት መሆኑ የምናሳይበት አንዱ መድረክ ነው። የዝግጅቱ ተጋባዥ እንግዳ አቶ አንዳርጋቸው ጽጌ ስለ አድዋው ጦርነት የድል ስኬት ምንጭና ፋይዳውን በተመለከተ ባቀረቡት ጥናታዊ ጽሁፍም በስፋት አብራርተዋል። ድሉ ኢትዮጵያ ዓለም አቀፍ እውቅና እንድታገኝ ረዳት፣ እንዲሁም የዓለምን የታሪክ አቅጣጫ የቀየረ መሆኑንም የተለያዩ ጸሐፍት በድሉ ዙሪያ የጻፏቸውን መረጃዎች በዋቢነት ጠቅሰዋል። ከዚህ ሌላ በኢትዮጵያ የሚታየው ብሄርተኝነት በተሟላ መልኩ ለምን ወደ አንድነት መሄድ እንዳልቻለም ከአጼ ቴዎድሮስ ዘመነ መንግስት ጀምሮ እስከ ኢህአዴግ የመንግስት አስተዳደር ሰፊ ገለጻ ያደረጉ ሲሆን በአሁኑ ወቅት ኢትዮጵያ ስላለችበት ተጨባጭ ሁኔታ ስለ ዜግነትና ብሄር ተኮር የፖለቲካ ስርዓትም ለታዳሚዎች ማብራሪያ ሰጥተዋል። አቶ አንዳርጋቸው አሁን የተጀመረውን ዲሞክራሲያዊ የለውጥ ሂደት የሚያቀጭጩ ሁነቶች ማጋጠማቸውንም ነው የጠቆሙት ያስከብራለን የሚሉ ብሄሮችንም ጥቅም ወደማያስከብርበት ደረጃ እየወሰደ ነው። ምክንያቱም ሰላም የሌለበትና የእርስ በርስ ግጭት ከተፈጠረ የምናወራው ስለ 10 ሺህ፣ ስለ 20 ሺህ ሰዎች አይደለም። በእንዲህ አይነት ሁኔታ የትኛውን ቋንቋ ነው የትኛውን ራሴ የፈራስ ማስተዳደር ነው ወታደር ሁኔታዎች ወደዛ እያመሩ ነው አይደለም የሚለውን ነገር አይናቸውን አፍጠው ማየት አለባቸው። የእኛ ገር ፖለቲካ ገደብ የሚበጅለት ካልሆነ ወደዛ ነው የሚያመሩ። እንዲህ አይነት ፌዴራላዊ ስርዓት አለ ወይስ ሪሌ በፌዴራል ስርዓት መልኩ ስም ጠቅላላ ህዝብ የሚፋጅበትን ስርዓት ነው። በኢትዮጵያ ኤምባሲ የፍራንክፈርት ቆንስላ ጽህፈት ቤት ተወካይ አምባሳደር በረደድ አንሙት በበኩላቸው ጠቅላይ ሚኒስትር ዶክተር አብይ አህመድ በአውሮፓ የፍራንክፈርት ከተማ ጉብኝታቸው ከኢትዮጵያውያን ጋር በተወያዩበት ህዝባዊ ጉባኤ በመግቢያ በር አካባቢ የነበሩ ጥበቃዎች አረንጓዴ ቢጫ፣ቀይ ሰንደቅ ዓላማ ክልከላን ጨምሮ በእንግዶች ላይ ፈጸሙት ለተባለው የመብት ጥሰት መንግስት ኃላፊነቱን እንደሚወስድ በመግለጽ በይፋ ይቅርታ ጠይቀዋል የአድዋን በዓል ስኬት በማስታወስም ኢትዮጵያውያን የተጀመረውን አገራዊ ለውጥ በአንድነት ይበልጥ ፍሬያማ ለማድረግ ተግተው እንዲንቀሳቀሱ አሳስበዋል። በዚሁ በፍራንክፈርቱ ዝግጅት ኢትዮጵያ በአድዋውም ሆነ በማይጨው ተደጋጋሚ የኢጣሊያ ጦር ወረራ ለተፈጸመባት አሰቃቂ ሰብአዊና ቁሳዊ ጉዳት አስፈላጊውን ካሳ የጣሊያን መንግስት እንዲከፍል የሚጠይቁ መልእክቶችም ተንጸባርቀዋል። በዓሉን ስናከብር አሁን ከእጃችን የገባው ለውጥ በአደናቃፊ ኃይሎች አቅጣጫውን እንዳይስት ልንረባረብ ይገባል ሲሉም ያሳስቡ ነበሩ። ሀገራዊ ፍቅራችንን የምናዳብርበት፣ አንድነታችን የምናጠናክርበት ውጭ ሀገር ተወልደ ያደጉ ልጆች በማንነታቸው የሚኮሩበት ያጣናቸውን ቅርሶች ያጣናቸውን ማንነቶች የምናስመልስበት ለአጣ ነው ህይወት ለተከፈለው በጣሊያን ወረራም ካሳ የምናስመልስበት አይነት አካሄድ ከዚህ በኋላ ይጠብቀናል። በአሁኑ ወቅት በሀገሪቱ የሚታየው መቆሚያ ያጣው የብሔሮች ግጭትና የህዝቦች መፈናቀል አሳስቦናል ሲሉ በርካታ የዝግጅቱ ታዳሚዎች ገልጸውልናል። ወይንሸት ትባላለሁኝ። ኢትዮጵያዊ ነኝ ስል ራሱ የኮራው ነው በዛን ጊዜ በነበረው ጀግንነት። አሁን ግን የሚታየው ነገር እውነት እንደዚህ ቀና ብለን እንድናወራ ያደርገናል አንድነታችንን አስከብረን እንደነሱ እናልፋለን ወይ? ሁሉም ሰው ይሞታል። ትውልድ ምንድን ነው ስለኛ የሚያወራው? ምለምነው የኢትዮጵያን ህዝብ ባካችሁ ሀገራችንን ከዚህ አይነት ውድቀት ከውርደትና ውጣት መሳቂያ ያለም መዘባበቻ እንዳንሆን አደራ እውነት ስጋቴን ነው የምገልጸው ለጠቅላይ ሚኒስትራችንም ይህን ስጋቴን የምገልጸው። በፍራንክፈርት ከተማ በተዘጋጀው 123ኛው የአድዋ የድል በዓል ዝግጅት የጀግኖች አርበኞችን ገድልና የሀገር ፍቅርን የሚያወሱ ወን የቀስቃሽ ግጥሞች፣ የተለያዩ መልእክቶች፣ አድዋን የሚዘክር ሙዚቃዊ ድራማና ባህላዊ ሙዚቃዎች ቀርበዋል።